የቀድሞ የየመን ፕሬዚዳንት አሊ አብዱላ ሳልህ መገደላቸውን ፓርቲያቸው ዛሬ አረጋግጧል። በማኅበራዊ መገናኛዎች ላይ የእርሳቸው አስከሬን ነው የተባለ ቪዲዮ እየታየ ነው። ሳልህ ለሪፐብሊካቸው ሲከላከሉ ተሰውተዋል ያሉት የጠቅላላ ህዝባዊ ኮንግረስ ፓርቲያቸው መሪ ፋይካ አልሰይድ ከሰንአ በስተደቡብ ባለ አካባቢ ሁጢ አማጺያን ሳልህን ገድለዋቸዋል ሲሉ ከሰዋል። የሰባ አምስት ዓመቱ አሊ አብደላ ሳልህ በአውሮፓውያኑ የዘመን አቆጣጠር በ2012 ዓመተ ምህረት በፖለቲካ ግፊትና በህዝባዊ አመፅ እስከተወገዱበት ጊዜ ድረስ ከሰላሳ ለሚበልጡ ዓመታት ስልጣን ላይ ቆይተዋል። ከዚያም በኋላ በኢራን ከሚታገዙት ሁጢ አማጺያን ጋር ህብረት ፈጥረው ሲታገሉ ቆይተዋል። ቀድሞ ፕሬዚዳንት የተገደሉት ህብረቱ የመፈረካከስ መልክ እያሳየ በመጣ በሁለት ቀን ውስጥ መሆኑ ነው። ከትናንት በስቲያ ቅዳሜ የቀድሞ ፕሬዚዳንት ሳልህ ውጤዎቹን ታጣቂዎች አውግዘው ከሳውዲ አረቢያ ጋር የመታረቅ ሀሳብ አመንጭተው ነበር። የሳልህን መገደል ዛሬ ቀደም ብለው ያወጁት የአማጽያኑ ኃይሎች ሳልህ የተገደሉት ወደ ሳውዲ አረቢያ እየተጓዙ ሳሉ እንደነበር አመልክተዋል። በህብረቱ ላይ ሊፈጽሙት የነበረውን ግልበጣ ቀልብሰነዋል፣ ቀድሞውንም ቢሆን በህብረቱ ላይ እምነት አልነበራቸውም ብለዋል። ከሶስት ዓመታት በፊት ህብረት የፈጠሩት የቀድሞ ፕሬዚደንት ሳልህና ሁጤዎቹ አማጽያን ዋና ከተማዪቱ ሰንአን አጥለቅልቀው ዓለም አቀፍ ውቅና ያላቸው የሀገሪቱ ፕሬዚደንት አብዱራቡ መንሱር ሀዲ ችግር ጥለው ወጥተዋል። በሳውዲ የተመራው ወታደራዊ ጣልቃ ገብ ኃይል እንዲደርስላቸው ተማጽነዋል። አሊ አብደላ ሳልህ በቅርቡ በቴሌቪዥን ባደረጉት ንግግር የሀገሪቱ ወደቦች ይከፈቱ፣ በእኛም በኩል አዲስ አዎንታዊ ምዕራፍ ለመጀመር ዝግጁነን ሲሉ አሰምተው ነበር።